you ቀን አስጥልኝ። የተከበራችሁ አድማጮቻችን እንደምን አምሽታችኋል? ከአሜሪካ ድምፅ ዋሽንግተን ዲሲ የእሁድ ምሽት ነሐሴ 22 2014 ዓ ም መሰናዷችን ጀመረ። የደንገረመው መርሃ ግብሩን እየመራው ኤልያስ አስማረ ቅንብሩን ይከውንልናል። ጽዮን ግርማ ደግሞ የምሽቱ ዋና አዘጋጅ ናት። አብራችሁን ተምሹ ዘንድ በአክብሮት እንጋብዛለን። ዛሬም እንደተለመደው በሳምንት ውስጥ ከተደመጡ ጥንቅሮቻችን መካከል ተደግመው ቢሰሙ ያልናቸውን መራርጠን ይዘንላችኋል። በቅድሚያ ያደረግነው ታዲያ የስነ ህንጻ ባለሙያ ከሆነችው ህሊና ተክሉ ጋር ያደረግነው ቆይታ ነው። ህሊና ተክሉ በማህበራዊ ተሳትፎና በአየር ንብረት ጥበቃ አንቂነት እንቅስቃሴዎቿ እውቅና እያገኘች የመጣች ወጣት ናት። የማንዴላ ዋሽንግተን ፌሎሺፕ የቀድሞ ተሳታፊ የነበረችው ህሊና ለየት ያሉ የስራ ፈጠራ ሀሳቦችን የሚደግፈው የቶኒ ኤሊሙሉ ፋውንዴሽን ሽልማት አሸናፊ ናት። ክላይሜት ቼንጅ አፍሪካ የሚል ድርጅት መስራች የሆነችው ወጣቷ በቅርቡ ደግሞ የአየር ንብረት ለውጥ ለመቀነስ ለሚጥሩ ወጣቶች የሚሰጠውን የምስራቅ አፍሪካ ሻምፒዮና እውቅና ማግኘታለች። ከሀብታሙ ስዩም ጋር ቆይታ አድርጋ ነበረ። እሷ የመሰረተችው ሲድቦል የተሰኘው ድርጅት ስላለው ይዘት ከምታብራራበት ይጀምራል። ሲድቦል ስንል ብይ በልጅነት በአፈር በምን ብይ እንሰራ ነበር አይደለ? ብይ ነው ሲድቦል ማለት ያቺ ትንሽ ብይ፣ ድሮ የምንጫወትባት የተለያዩ አፈሮች እና የራሱ የሆነ ኮምፖስት ኑሮት ውስጡ ዘር መሃሏ ላይ አድርገን ገን በብይ በልክ የምናቀርበው ነው ማለት ነው። የኛው ዋና ስራችን ምንድው? ችግኝን አንዱ ችግኝ መተካት ነው። ችግኝ አሁን የራሱ የሆነ መንገዶች ወይም ያሰራር መንገዶች ፕሮሰሶች አሉት። ማፍላት የሚባለው ነገር አለ፣ ብዙ ነገሮች አሉት እና እሱን የሚያስቀር መንገድ ነው ይሄ። ጠቅልሎ አድርቆ መትከል ነው እኛ ላይ የሚሆነውና ሲድ ቦምቢንግ የሚባለው ደግሞ ቴክኒኩ ያተካከል መንገዱ ነው። ያተካከል መንገዱ ደግሞ ችግኝ አሁን ለምሳሌ ቆፍረን ነው ስልሳ ሳንቲም ወደ ውስጥ ተክለን የምናረገው። ሲድ ቦልስ ላይ እንዳልኩ ቀጥታ ሲድቦሉን ከሰራ ነው በኋላ አፈር ወይ ኮምፖስት ላይ ቁጭ ነው ከላይ ነው ቁጭ የምናረጋት ማለት ነው። እና ልክ ዝናብ በተለይ በዝናብ ወቅት ላይ ሴንተር ሲዷ ስለምናረጋት ሽሽሮ፣ ልክ ሲዷን ሲያገኛት ሲድ ቦምቢንግ የሚባለው የዛኔ ነው። አፈሩ ወደ መሬት ይዋሃድና እድገቷን ትቀጥላለች ማለት ነው። አዲስ አበባ ነው አሁን እየሰራን ያለነው የተለያዩ ዘሮችን እንደ አበባ፣ እንደ ዛፍ፣ አትክልቶች ወይም ቬጅቴብልስ የመሳሰሉትን ለአራት ዓመት ወደ ገጠሪቷ ኢትዮጵያ ተቀምጬ ሞክሬዋለሁኝ። ይሄን ፕሮዳክት አሁን ሲሰራልን ግን አዲስ አበባ ይወትሻል፣ ማርኬቱም እዚህ ነው በሚለው ወደዚህ መጥተናል ማለት ነው። ይሄንን ድርጅት ለመጀመር መነሻ የሆናችሁ ምክንያት ምንድን ነው? እሺ ያው እኔ እንዳልኩ አርክቴክት ነኝ በሙያዬ እና ኤአይቢሲ ወይም አዲስ አበባ ዩኒቨርሲቲ ሕንፃ ኮሌጅ የሚባለው ነው የተማርኩት። እዛ ስማር አርክቴክቸር ሕንፃ መገንባት ብቻ አይደለም፣ ብዙ ሰው እንደሚመስለው በጣም የተለያዩ ነገሮች ውስጥ እንማራለን፣ ሳይኮሎጂንም ጨምሮ እና የዛኔ ነው ኢንትረስት ቢውልድ ማድረግ የጀመረው እና ከተመረኩኝ በኋላ ነው 2016 ላይ እንደ አጋጣሚ የሊ ላይ ነው ኦንላይን ኮርስ ወሰድኩኝ። ከዛ ኤምባሲም ሰርተፍኬት ለመቀበል ሲሄድ በአየር ንብረት ላይ የሰሩ ፕሮጀክቶች ተለጥፈው ነበር እና ፕሬዘንት እያደረጉ ነበረ የየሊ ሜምበሮች ናቸው እና የዛኔ ነው ሂት ያደረገኝ ወይም ማሰብ የጀመርኩት፣ እንዴ እኔ እዚህ ኤምባሲ እያየሁት ነው፣ ከዚህ ሲወጣ እንዴት ነው ወደ ህዝቡ የሚደርስ? የሚገራርሙ ፕሮጀክቶች ነው ያሉት እዛና። በዛ ነው እኔ የጀመርኩት። ከዛ በኤምባሲ ጋር አጋጣሚ ሰው አገኘው፣ ዛው መነጋገር ጀመርን። አብሬ ኮላብሬት አድርጌ ከዩስ ኤምባሲ ጋር መስራት ጀመርን እና ክላይሜት ቼንጅ አፍሪካ ወይ ሲሲኤ ከፈት ነው ማለት ነው። መጀመሪያ በዛን የተነሳ ነው የእሱም ደግሞ የነበረው መድረኩን ወይም ፕላትፎርሙን ነበር ክሬት የምናደርግላቸው ለወጣቱ እንዲያቀርቡ ፕሮጀክታቸውን ከመንግስት ኢንቲቲ ከምን ጋር መገናኘት ካለባቸው ጋር እያገናኘን እና 2016 እስከ 18 እንደዛ ሰራው እና 18 ላይ እንደ አጋጣሚ ውጭ የሚኖር ማቀው ድሮ ነበር እና ይህን ቴክኖሎጂ እዚህ ሲመጣ፣ ባይ ዘ ዌይ ሲድቦል የሚባል እኮ ቴክኖሎጂ አለ ጀርመኒ ውስጥ በጣም የሚጠቀሙት፣ እና ምናምን ብሎ አሳየኝ ማለት ነው። ልክ የዛኔ ሳይሆኗም ላይ ይሄን ነበርን የሚፈልገው ፕሮዳክት ላይ የወጣቱን ነበር ይዤ እየሰራሁ የነበረውና በቃ የፈለኩት የእኔ ነገር ምንድን ነው? እኔ የወጣቱን ይዤ እያቀረብኩኝ ኬንያ ድረስ ሁሉ ከኤምባሲ ጋር ኤክስፖ አዘጋጅተናል። ከወጣቱ ጋር አብረን እየሰራን ግን የራስህ ምንም ቢሆን የራስህ ነገር የራስ ነውና የራሴ እንደ አጋጣሚዎችን ሳገኝ፣ ሶ ለሞመንቴን ፕሮዳክት ስተዋወቀው ፋሚሊየር ሲሆን አራት አመት ወደ ገጠሪቷ ኢትዮጵያ ወደ ደቡብ ክልል ኖርኩኝ። በደንብ ፕሮዳክቱን አጠናውት። አሁን በቃ በደንብ ቤስት ፍሬንድ የሳደገው ፕሮዳክቱን ወደ አዲስ አበባ መጣ ማለት ነው። እንግዲህ ህሊና፣ የተለመደ አይነት የችግኝ ማፍላት ሂደትና እንዲሁም ደግሞ ተክሎችን ደግሞ የማብቀል ሂደትም አለ ኢትዮጵያ ውስጥ የተለመደው። በርካታው የኢትዮጵያ ህዝብ አሁንም ድረስ በግብርና ላይ የተመሰረተ ኑሮ የሚገፋ ህዝብ ነው። እናንተ የጀመራችሁትን አይነት አሰራር ወደፊት ማምጣቱ ያለው ፋይዳ ምንድን ነው? እንዳልኩ ሲድቦል ትንሽ ብትመስልም ውስጧ ብዙ ሚስጥር የያዘችው እና አንዱ የእኛም መከተል ያለባቸው በተለይ ይሄ ለገቨርንመንታል ኢንስቲትዩት የሚጠቅም ኢንፎርሜሽን የሚመስለኝ። አሁን ለምሳሌ አረንጓዴ አሻራ ላይ በጣም ብዙ ብር እየወጣ ነው። ችግኙን ማፍላት የሚባለው ነገር አለ። በዛ ላይ ደግሞ ዘሮቹ ራሱ አሁን አንዳንዴ በችግኝ መልክ እንኳን ባይቀየሩ ይበተናሉ። ዘሮቹ በዛ ጊዜ በተለያዩ አዋፋት እና እንትኖች የሚበላበት ጊዜ አለ። ሲድቦሉ ደግሞ ይሄን ይጠብቀዋል። አሁን በግሪን ሌጋሲ ካወራሁለት ችግኝ ማፍላት የሚባለውን ፕሮሰስ ያስቀረዋል የኛ መቆፈር የሚባለውን ነገር ያስቀረዋል። በሚሊዮኖች ያሉ ብሮችን እዚህ ጋር ሴቭ የምናደርግበት መንገድ ይሆናል ማለት ነው እና በምናጠፋው ሌላ ለልማት ላይ የምናውሉበት ኦፖርቹኒቲ ይኖራል። ሁለተኛ ለገበሬው ለገበሬው አተካከሉ ቀላል ነው። ከላይ ቁጭ ነው እንዳልኩ የሚሆነው። ዝናብ ወቅት ከሆነ በዝናብ ትተዋል እስከነ ጭራም ነው፣ ማጠጣት የሚባለው ነገር ራሱ አይኖርም። በበጋ ከሆነ ግን ሲድቦሏ ክራክ እስክታደርግ ከሶስት ሳምንት እስከ አንድ ወር ቢፈጭ ነው ክራክ እስኪያደርግ ድረስ እስከዛ እናጠጣታለን ውሃ ማለት ነው። እና ለገበሬው ለምሳሌ አንድ ቆስጣ ምሳሌ በስድስት ወር ቢያድግለት በችግኝ ሲድቦል ከሆነ ግን በስድስት ወር ውስጥ ሁለት ጊዜ ያን ቆስጣ አሳድጎ መሸጥ ይችላል ማለት ነው። ሰው ካምም የምንጨምርበት መንገድ ይሆናል። በረሃማ ቦታዎችንም ሪፎረስት የምናደርግበት በቀላል በሆኑ መንገዶች ማለት ነው። በዛ ላይ በጣም ብዙ የስራ እድል መፍጠር የሚችል ነው። በተለይ ሲቲ ፋርሚንግ ላይ አዲስ አበባውን ሎክ ብንደረግኛ ምግብ ከውጭ ነው የሚገባው። እዚህ ውስጥ የለንም እኛ የምናሳድገው ነው። የከተማ ግብርና አሁን አዲስ አበባ ብዙም የለም። አለ ግን ዳር ዳሯና ያለችው መሃል ላይ የለም። አሁን ያንን በሲድ ቦሉ መስራት ራሱ የምንችልበት ነውና፣ አንድም አንድ አዲስ የአዲስ አበባ የመጣሁበት ምክንያት ለዚህ ነው። ከግብርና ጋር የተገናኙ ስራዎችን በርካታ ወጣቶች የሚመለከቱበት አንድ የተለመደ ነገር ግን ትክክል ያልሆነ እይታ አለ። የከተማ ልጆች ሊሳተፉበት የማይገባ ገጠር ያደጉ ብቻ ልጆች የሚንቀሳቀሱበትና የሚገቡበት አይነት ዘርፍ ነው ብለው የማመንና የመመልከት አይነት አመለካከት አለ። ግብርናና ወጣቶች በምን መንገድ ነው ሊቆራኙ የሚገባው? በጣም የሚገርም ብዙ ጊዜ ስቴሮታይፕ የሚደርሳኝ ነገር ነው ይሄ። በተለይ የሆነ የሰው አባባል አለ። አንቺ አርክቴክቱ ነሽ እንዴት ወደዚህ ገባሽ? ወይም የአዲስ አበባ ልጅ ቦሌ ሚካኤል ነኝ እና የቦሌ ልጁ ነሽ ምናምን የሚባሉ ስቴሮታይፖች አሉ እንዳልካቸው ኦሬዲ የተሳሳቱ ጀስት ቢካዝ እኔ ቦሌ ይኖርኩ ማለት ከራልነካም ማለት አይደለም አይደል እንዴ። እና የተሳሳቱ የሆነ አስተሳሰቦች አሉ። ገጠር እራሱ ስኖር ረግ እቺ አዲስ አበባ ልጅ መታ ይበ- የሚባ እና ይሄ ዶሮ ኩስ ምናምን አለው ኔ እና እንደዚህ ትነክ ያለሽ እንደ አንቺ ይሄኮ ምናምን የሚሉኝ ነገሮች አርሳለሁ። እራሱ ማረስ ካለብኝ እራሱ ምናምን ነገር እና ብዙ ሰው ይጠይቀኛል። ለምንድን ነው እንደዚህ ምታረጊ እንደዚህ ሆነሽ እንዴት እንደዚህ ያለሽ ምናምን የሚለው ግን የሚገርምህ አግሪካልቸር ወይም ግብርና እንደሱ የተከበረና ትልቅ ስራ የለም። ምክንያቱም አደ ኤንድ ኦፍ ተደይ ምግቡን የሚበላው ህዝቡ እኮ እኛ የምንሰጠውን ነው፣ አይደል እንዴ? ገበሬው እኮ ቀጥ ካለ ህዝቡ ራሱ የሚበላ የለም። እና አጉል የሆነ ስቴሪዮታይፕ አለ። በተለይ በወጣቱ ጋ በቃ አፈር ለምነካኝ የሚል ወጣት ነው ያለው፣ በተለይ አዲስ አበባ ልጅ። እና ያንን አሁን እኔ ለመቀየር እየሞከርኩ ነው። የሀብታሙ ስዩምና የህሊና ተክሉ ቆይታ አልተጠናቀቀም። እዚህ ጋ ገታ እናድርገውና ከቀጣዩ ሙዚቃ በኋላ የምንመለስበት ይሆናል።

I didn't let I not the So I not let I'm gonna go to my <laughs> አድማጮቻችን ከጋቢና ፌ ጋር ናችሁ። ያላችሁት ከሙዚቃ በፊት ህሊና ተክሉና ሀብታሙ ስዩም ወደ ጀመሩት ቆይታ ነው የምናልፈው። ግብርና እንደሱ የተከበረና ትልቅ ስራ የለም። ምግቡን የሚበላው ህዝቡ እኮ እኛ የምንሰጠውን ነው አይደል? እንደ ገበሬው እኮ ቀጥ ካለ ህዝቡ ራሱ የሚበላ የለም። እና አጉል የሆነ ስቴሪዮታይፕ አለ፣ በተለይ በወጣቱ ጋ። በቃ አፈር ለምን ነካኝ የሚል ወጣት ነው ያለው፣ በተለይ አዲስ አበባ ልጅ። እና ያንን አሁን እኔ ለመቀየር እየሞከርኩ ነው፣ ቢያንስ እኔ ምሳሌ ሁኜ ደላደለ ህይወት ሊኖር ይችላል ምናምን ምናምን። ኦኬ ዳትስ ፋይን። ግን ስራ ስራ ነው፣ መናቅም የለብህም እና የዓላማ እስካለ ድረስ ግብርና ላይ በተለይ በጣም በቃ ለኢትዮጵያ አስበው፣ ሰማንያ ፐርሰንታችን አግሪካልቸር ነው። አርባ ፐርሰንት ጂዲፒያችን የሚይዘው እሱ ነው እና መሰራት ያለበት ነው፣ መናቅ አይደለም ያለበት አፈር ነካ ማለት እጅ ይበላሻል ሳይሆን እጅ ይባረካል ነው እንጂ። ያን ያን ትንሽ አሳተን መቀየር አለብን። ግን የሚገርመው አሁን ብዙ ወጣቶች እኔ እንኳን በእኔ ያሉ የማገኛቸው አሁን አሁን አንቺን ያየሽ ገበሬ መሆን እየፈለግኩ ነው ምናምን እኔ ራሱ ህሊና ገበሬ ነው የምለው። አርክቴክቱ ሁሉ አለም ለሰው ስተዋወቅ ማለት ነው ከዚህ በጣም ፕራውድ ነኝ እኔ ገበሬ በመሆኔ እና ለመቀየር እየሞከርኩ ነው። ያለውት የበለጠ መከበር ያለበት ገበሬው ነው። እኔ እኮ አርክቴክቱ ህንፃውን በሲሚንቶ ነው የሚሰራው፣ ገበሬው ግን ምግብህን ነው የሚያበላ። አንድ ግኝት ውጤታማነቱ የሚለካው በተጠቃሚዎች አይን ነው ይባላል እና የሞከሩት ሰዎች ምን አይነት ምላሾችን ሰጡች? ገበያ ውስጥ አሁን መጀመሪያ የጀመርኩት ከቤተሰብ ነው። ያው ሁሌም ከቤተሰብ ነው የሚጀመረው ከጓደኞች ነበር የጀመርኩት። እኔም ገጠር ራሴ ነበር ያየሁት እና ከገጠር ከገበሬዎቹ ጥሩ ፊድባክ ነበር ያገኘሁት። እዚህም ከአዲስ አበባ ከተሜው ጥሩ ፊድባክ ነበር የመጣልኝ። ከዛ ዋንስ ይሄን እንዳረኩ ምን አረኩኝ ሁለት ሺህ አስራ ዘጠኝ ማርች ላይ ዞማ ሚውዚየም ሲመረቅ አብሮ ሲድቦልንም አብረን አስመረቅን እና ያው የሴ ኤምባሲ ነው ገን የሁሉ ነገር እርቶኝ እዛ ጋር ነው እና ዶማ ሚዚየም መሸጥ ጀመረ። በጣም ጥሩ ፊድባኮች መምጣት ጀመሩ። ይሄ አተካከል መንገዱ ቀላል ነው፣ ብዙ ነገሮች ይቀንሳል። አሁን ከብዙ ክላይንት የማገኘው የዛፍ ዘሮች እነ ዋንዛ እነ ምን ያው በቀላሉ አታገኛቸውም ሲጆቹን እራሱ እና እኔ ግን በቀላሉ ፕሮቫይድ አረግላቸዋለሁ እና ብዙዎቹ ማላገኘውን እዚህ በቀላሉ ማናገኘውን ዘር አገኘ ነው በአንቺ የሚለኝ ሰዎች ራሱ ና ያያ ለእኔ ጥሩ ፊድባክ ነበር። ከዛ ምን አደረግኩኝ፣ ዞማ ብራንች አውት ሲያደርግ የተለያዩ ብራንቾች አንድነት ፓርክ እና እንጦጦ ፓርክ መሸጥ ጀመርኩኝ። ከያው በዞማ ተያይዞ ነው በዛ ሄድ ነው እና ከእነሱም ጥሩ ፊድባክ ማግኘት ጀመርኩኝ። እና ለዛ እንዳልኩ ቅድም አራት አመት ያልገባሁት ወደ ገበያ ለዚህ ነበር፣ ሳጠና ነበር። በየስንት ጊዜው ነው አንድ ክላይንት ራሱ መጥቶ የሚገዛው ሲድቦል የሚለው ደረጃ ድረስ ነው የደረስኩት፣ እና ስልኬ አያርፍም የኦርደር ራሱ ያለው ማለት ነው። እና በዚህ ሁኔታ ነው አሁን ያለ ነው። አሁን አምብሬዲ ብዬ ወደ ገበያ ከበዓል በኋላ በሰፊው ልንገባ ነው። የመጪ ዘመን ህልማችሁ ምንድን ነው? በቀጣይ ጥቂት አመታት ውስጥ ልታሳኩት የምትፈልጉት ጉዳይ ምንድን ነው? በቀጣይ ጥቂት አመታት ልናሳካ የምንፈልገው አንድ ይሄ በግሪን ሌገሲ ሙቭመንት የሚባለውን አረንጓዴ እና ልብስ የሚለው ፕሮጀክት ላይ ቢያንስ በአምስት ዓመት ፕላን ባስቀምጥልህ በደንብ ከመንግስት ጋር መስራት እንፈልጋለን። ከገበሬዎቹ ጋር በቀላሉ ፕሮቫይድ ማድረግ እንፈልጋለን። ገበሬውና እኛ ተናበን ደግሞ በደንብ ለህዝቡ በተሻለ ዋጋ፣ አሁን ብዙ ሰው በበልቶ ማደር እየቸገረው ባለበት ሁኔታ ላይ እኛ እንዴት ሴቪየር መሆን እንችላለን የሚለው አንድ በጣም ትልቅ ሀሳባችን ነው። ኢንአደር ወርድ ፉድ ኢንሲኪዩሪቲ ወይም ረሃብ እንዴት እናጥፋ ነው የሚለው ሶ በሲድ ቦልድ በትንሽ ፐርሰ ሰንቱም እንኳን ያንን የማድረግ አላማ አለን። ከዛ ውጭ ደግሞ በኢስት አፍሪካ የምናስባቸው ነገሮች አሉና ቢያንስ ከአንድ እስከ ሶስት ፐርሰንት የሚሆነውን ኢስት አፍሪካ ያው ኢትዮጵያንም ጨምሮ ሪፎረስት የማድረግ አላማ ነው ያለን። ሶ ረሃብ እና ሪፎረስቴሽንን ማጥፋት ወር ወደዚህ ማጥፋት መንገድ እና ወጣቱን አብሬ ይዤ ገበሬ ወጣቱን ገበሬ አድርጎ ይዞ መሄድ ነው የኔ አላማ። እነ ሁልና ከመለየታችን በፊት መቼም በአራት ዓመት መንገድ ውስጥ መውጣት መውረድ ይገጥማል ብዬ አስባለሁ። ፈታኝ የነበሩት ጉዳዮች ምን ነበሩ? እንዴት እሳ አድርገች ልትፈቻቸው ቻለች? ፈታኝ ያው በጣም አስቸጋሪ ነው። ብዙ ነገሮች የነበሩት ኦነስቲ ለመናገር አንዱ ፈታኝ የነበረው ሰው አክሴፕት ማድረግ ነው። በተለይ ገጠር ስትሄድ የአዲስ አበባ ልጅ መጣ ማለት ሌላ ታሪክ ነው እነሱ ጋር ያለው እና የእነሱን ራሱ ሀሳብ መቀየር ራሱ ነው። እኔም የአዲስ አበባ ልጅ ቢሆን እንደናንተ ሆኔ ለውጥ የለኝም እንደማለት እሱ ራሱ አንድ ቻሌንጅ የነበረ። ሁለተኛ በፊት ሲድባምብ ኢትዮጵያ ብዬ ነበረ ካምፓኒውን የከፈትኩትና በአንዳንድ ምክንያቶች ያው ላይፍም ቲምም ምናምን በመበታተን ሲድ ቦልስ ኢትዮጵያ ብዬ አሁን ነው እንደ አዲስ የከፈትኩት እና የራሱ በጣም ትልቅ ቻሌንጅ ነበር። አዲስ አይድሮ ካምፓኒ ከዘግቶ ኛው ጊዜ ሳያጠፉ መክፈት ራሱ እኔ በጣም በጣም በጣም በጣም ትልቅ ቻሌንጅ እና ደምንባ የሚባለውን ትንሽ አሳይቶኛል። ግን ያው ሁሉም ለበጎ ነው። አሁን መጨረሻ ሁሉ ነገር ተስተካክሏል። ግን ብዙ ችግሮችን ባልፍ መጨረሻ ላይ ሁሌ ፖዘቲቭ ወይም አለምን በጥሩ መነጽር በፖዘቲቭ ማይንድ ስለማያት ምንም ቢፈጠር ምንም ያው እግዚአብሔርን ይዤ እየቀጠልኩ ነው ያለሁት እንጂ ከባድ ነው፣ በጣም ከባድ በተለይ ግብርና ውስጥ ካለ ሴት ሆነሽ ደግሞ አልተለመደም። ሴት ብዙም እንደዚህ ግብርና ውስጥ ያለች እና እሷ እሷ ትንሽ ቻሌንጂንግ ነው። ግን አሁን አክሴፕት እየተደረግኩ ነው ያለሁት። ያ በጣም እግዚአብሔር ነው። ህሊና ተክሉ፣ የኢትዮጵያን ግብርና ሁኔታ በበጎ ለመለወጥ ስላለመው ሴት በዋል ስለተሰኘው ድርጅትና ስራዎቹ ስለ አብራራሽልን፣ ለአድማጮች ሀሳብሽን ስላካፈልሽልን በእጅጉ እናመሰግናለን። መልካም ነገር ሁሉ እንዲገጥምሽ እንመኝልሻለን። እሺ፣ እኔም አመሰግናለሁ። ጋቢና ቬ ይቀጥላል ላለንበት የቴክኖሎጂ ዘመን ብቁና ተወዳዳሪ ተማሪዎችን ለማፍራት ኮዲንግ እጅግ ተፈላጊ ክህሎት እየሆነ በመምጣቱ በኢትዮጵያ የሚገኙ ተማሪዎችን በኮዲንግ ና ሮቦቲክ ስልጠና የሚሰጥ አዲስ መርሃ ግብር ተጀምሯል ስልጠናውን የሚሰጠው ስቴም ሰነርጂ የተሰኘው ተቋም በመጀመሪያ ዙሪያ ስለጠናቸው የሁለተኛ ደረጃ ተማሪዎችም የገንዘብ መቀበያ ኤቲኤም ማሽን እንዲሁም ደግሞ ዘመናዊ የፓርኪንግ ና የትራፊክ መብራት መቆጣጠሪያ ቴክኖሎጂዎችን በመስራት የተመረቁ ሲሆን ስራ አጥነትን ለመቀነስና ከዘመኑ ጋር የሚሄዱ አዳዲስ የስራ ዘርፎችን ለመፍጠር የኮዲንግ ስልጠና ከአንደኛ ደረጃ ጀምሮ በሁሉም ትምህርት ቤቶች ውስጥ እንዲሰጥ ለማድረግ እንቅስቃሴ ጀምሯል። ስመኝሽ የቆየ ዝርዝራላት ኮዲንግ ማለት የሰዎችን ሀሳብ የሚገልጹ ትዕዛዛትን ኮምፒውተር ሊረዳው በሚችለው ቋንቋ መጻፍ ማለት ሲሆን ይህ ሂደት የሰዎችን የማሰብ የመፍጠርና ራስን የመግለጽ ችሎታ በእጅጉ ያሳድጋል። አዲስ አበባ በሚገኘው ልደታ ካቶሊክ ካቴድራል ትምህርት ቤት የ12ተኛ ክፍል ተማሪ የሆነው ሳሙኤል ወራሽ ወላጆቹ ከልጅነቱ ጀምሮ እንዲነካካ በፈቀዱለት ኮምፒውተር ምክንያት የቴክኖሎጂ ፍቅሩ እንዳደገ ይገልጻል። እኔ ያው እድለኛ ነበርኩ፣ ወላጆቼ ኮምፒውተር ምናምን ነገር ፕሮቫይድ አድርገውልኝ ነበር። ስለዚህ ብዙ ኤክስፖዠር ነበረኝ። በዛ ምክንያት ህጻንነቴ ጀምሮ ስለ ቴክኖሎጂ በጣም አትራክተድ ነበርኩኝ እና ፋስኔት ያደረገኝ ነበረ እና በራሴም ኮዲንግ ጀምሬ የሄድኩ ተምሬ ነበረ። ይህን እድል ደግሞ እንዴት አገኘሁት ሲባል እናቴ አንዷ ጓደኛ ደወሉለትና ሮቦቲክስና ኮዲንግ ትሬኒንግ ልንጀምር ነው፣ ልጅሽ ይፈልጋሉ አያላት እኔም ደግሞ ድሩን ማንዲያ በልጠኝ ስላልፈለኩኝ ወዲያውኑ ሪጅስተር እንድናደርግ ጠየቋት። ሳሙኤል ስቲም ሲነርጂ ተቋም በኮዲንግ እና ሮቦቲንግ ፕሮግራም ለስድስት ወር አሰልጥኖ ካስመረቃቸው ጥቂት የሁለተኛ ደረጃ ተማሪዎች አንዱ ነው። ሳሙኤል ለመመረቂያው ከጓደኛው ዝናሆም ሰለሞን ጋር በመሆን የኤቲኤም ማሽን የሰሩ ሲሆን በአጭር ጊዜ የሰሩት ስራ በርካቶችን አስገርሟል። ሞስትሊ ሪፕላዩ በጣም ፖዚቲቭ ነበረ። አሁን አስተማሪያችን እና ዛስቴም ያሉት ስታፍ እንዳለ በጣም ፕሬዝ አድርገውናል። ወላጆቻችንም መጣው አይተውታል እና በጣም ተደንቀዋል። ለእነሱም ኤክስፕሌን አድርገንላቸው ነበር ፕሮሰሱን እና በጣም ደስ ብላቸው ነበር። የአስራ ስምንት ዓመቱ ናሆምም ልክ እንደ ሳሙኤል ለቴክኖሎጂ ቅርቦ ነው ያደገው። የካቴድራል ተማሪና ዘንድሮ አስራ ሁለተኛ ክፍል ትምህርቱን የሚጀምረው ናሆም ለመጀመሪያ ጊዜ የኮዲንግ ስልጠና የወሰደው ገና የስምንተኛ ክፍል ተማሪ እያለ ነው እኔም ከጻነት ጀምሮ ቲቪም ላይ በማየውም ቤተሰብም ምናምን ሲጠቀሙም በማየውም በጣም ትልቅ ኤክስፖር ነበረኝ እና እሱ ኢንትረስት እንዲኖርብኝ አደረገ ማለት ነው። ከዛ እኔ ፐርስናሊ በጣም እንደዚህ የሰዎች ምናምን አውቶባዮግራፊ ምናምን ነገር አነብ ነበር እና የሁሉም የነ ፌስቡክ የነ ማርክ ዙከርበርግም የቴስላ የነ ኢቫን ማስክም ኦልሞስት እንዳለ የሰው ሁሉም አፕብሪንጊንጋቸው ተጫኝቶ ጀምሮ ኮዲንግ ምናምን ተምረው እንዴት አሁኑ ከዛ በኋላ ምን እንዳደረጉ ከዋበስ ሲወጡ የጀመሩት አፕስታርት ከዛ እንዴት እንደተሸጠላቸው እና የትዘኔር እንደሆኑ ምናምን እንዳለ አይቼ ነበር እና እሱም ኢንትረስት ናሳደረብኝ እና ይሄን ነገር እኮ መማር አለብኝ ጊዜ አባቴን ጠየኩት እና እንትን ፐርሰናል ትዩተር ቀጠለልኝ እና ፎር የሆነ ያህል ማንት ጃቫ ኮርሶች ወሰድኩኝ ማለት ነው። ወን አይ ወዝ ኢን ኤይት ግሬድ። ወደፊት ኤሮስፔስ ማጥናት የሚመኘው ናሆም የኮዲንግ ትምህርት ከልጅነት መሰጠቱ ተማሪዎች የተሻለ እውቀት ይዘው እንዲያድጉና ወደፊት የበለጠ ስራ ፈጣሪ እንዲሆኑ ያስችላል ብሎ ያምናል። መጀመሪያ ለሳይንስ ኢነርጂ በጣም አክብሮት የማቅረብ እፈልጋለሁ። ገራሚ የሆነ ኮርሶች ነበር የሰጡን እና ደግሞ ኤቭሪቲንግ ራሳችን እየተሳሳትን እነሱን እንዲያግዙን እየጠየቅን ገራሚ የሆነ ኤክስፒሪየንስ ነው ብዬ አስባለሁ እና ደግሞ ለወጣቶች ደግሞ እንደውም እኔ ተሳስቻለሁ ብዬ ነው የማስበው። በጣም አተ ያንገር ኤጅ ነው መጀመሪያ ያለባቸው፣ እንደዚህ አይነት ነገር በጣም ከልጅናታቸው ጀምሮ እንደዚህ አይነት ነገር ቤተሰቦቻቸውም አይፍሩ፣ እንደዚህ አይነት ኮርሶች ይስገቡ ያስገባቸው። ከትምህርታቸውም ጋር በጣም ብዙ ጊዜ ይህ እንደውም አይጋጭም ብዬ ነው የማስበው። ወደፊት የተሻለ ነገር ያገኝበታል ብዬ አስባለሁ። ልጇ ከህፃንነቱ ጀምሮ ኮምፒውተር የመነካካት ፍቅር እንደነበረው የምታስታውሰው የሳሙኤል እናት ወይዘሮ የእሱነሽ ተሾመ ልጇ ተሰጥኦውን እንዲያዳብር እንዴት እንዳገዘችው ትገልጻለች። የኮምፒውተር ቤት ነበረና እንዲነካካ እንፈቅድለት ነበረ። ማጥፋት፣ ማብራት፣ ይሄንካ ይሄንካ የሚለውንም ጭምር በእድሜው የሚመጥኑት መጽሐፍትንም ጭምር በማቅረብ እንደ ቀልድ እንደ ጌም እያደረገ እንዲያቸው እናደርግ ነበረ። ያው ከልጅነቱ ጀምሮ በእርግጥ ከዛም ከፍ እያለ ሲሄድ ክፍሎቹ የትምህርት ክፍሉ እየጨመረ ሲሄድ አዋቂ መጽሐፍትንም ጭምር በራሱ ፍላጎት መጽሐፍት ግዙልኝ እንደዚህ በማለት እነሱን ያነብ ነበረ። በልጇ ውጤት እጅግ የተደሰተችው የእሱነሽ፣ ሌሎች ወላጆችና ተቋማት ተማሪዎች በሳይንስና ቴክኖሎጂ ዘርፎች እንዲበረታቱ ማድረግ አለባቸው ትላለች። ኢትዮጵያ ውስጥ ብዙ የስቴም ሴንተርስ የሉንም እና ብዙ የስቴም ሴንተርስ በየሃይ ስኩሉም በየዩኒቨርሲቲዎችም ኖረው በዛ ዘርፍ ብዙ ሳይንቲስት ሊሆኑ የሚችሎች ልጆች ማውጣት ያስፈልጋል። እና የኔንም ልጅም ሆነ ሌሎች ጓደኞቹን ያሰቡት ቦታ እንዲደርሱ የወላጅ ድጋፍ በጣም ወሳኝ ነው ብዬ አምናለሁ። ያው አንደኛው ፍላጎቱ ስለሆነ እድሎች ሲኖሩ እነኛን እድሎች እንዲጠቀሙ ማበረታታት የሚያስፈልጋቸውንም ድጋፍ ከሀሳብ ጀምሮ በቁስም ቢሆን አቅም በፈቀደ መጠን ልጆችን ማገዝ ያስፈልጋል። እኔም ያው እንዳንድ ወላጅ ልጄ የሚያስፈልገውን ሀሳብም ቢሆን በሀሳብ እየተወያየን የሚያስፈልገውን ድጋፍ ማድረግ አስባለሁ። ህጻናት ከአንደኛ ደረጃ ትምህርት ቤት ጀምሮ ኮዲንግን እንዲማሩ በትምህርት ስርዓቷ ውስጥ እንዲካተት በማድረግ ኬንያ የመጀመሪያዋ አፍሪካዊት ሀገር ሆናለች። በኢትዮጵያም ተማሪዎች የኮዲንግና ሮቦቲክ ስልጠና እንዲያገኙ ለማድረግ ከሚንቀሳቀሱ የትምህርት ተቋማት አንዱ የሆነው ስቲም ሲነርጂ አሰልጥኖ ያስመረቃቸው እነዚህ ተማሪዎች ከኮዲንግ በተጨማሪ በርካታ ክህሎቶችንም ይዘው እንደሚመረቁ የተቋሙ የቦርድ አባል አቶ ጸጋይ ለገሰ ይገልጻሉ። ይሄ ስኪል ደግሞ ይሄ ስኪል በማንኛውም ፊልድ ተፈላጊ የሆነ በእርሻ በሜዲሲን በሄልዝኬር በባንኪንግ በፋርማሲ ውስጥ ሁሉ ተፈላጊ የሆነ ስኪል ነው። ምናልባት ይህንን ስኪል ልጆች ኮዲንግ እና ሮቦቲክስ በሚሰሩበት ጊዜ ሌላ አዲሽናል ስኪሎች እንዲማሩ እንፈልጋለን። በተለይ የፕሮብለም ሶልቪንግ ስኪልስ፣ የክሪቲቪቲ ስኪልስ ኪሪሲቲ ስኪልስ እንዲሁም ሎጂካል ቲንኪንጋቸውን እንዲያዳብሩ ይረዳል። በተረፈ ደግሞ ሌላው ስኪልዝ የሚያዳብሩት የኮዲንግ ፕሮግራም ሲሰሩ በተለይ ቲም ወርክ፣ ኮላቦሬሽን እና ኮሚኒኬሽን የሚሉትን ስኪሎች በጋራ ስለሚሰሩ የሚሰሩት ፕሮጀክትን ሲሰሩ ችግሩን አብረው እና መፍትሄው በማፈላለግ ደረጃ ስለሚነጋገሩ የቲም ወርክ ስኪላቸውን፣ የኮላቦሬሽን ስኪላቸውን፣ የኮሚኒኬሽን ስኪላቸውን እየጨመሩ ይሄዳሉ ማለት ነው። እስቴም ሲነርጂ በመጀመሪያ ዙር ካስመረቃቸው ተማሪዎች ውስጥ ከኤቲኤም ማሽን በተጨማሪ የትራፊክ መብራት ና የፓርኪንግ ስርዓትን የሚቆጣጠሩ ቴክኖሎጂውን ሰርተዋል። ይህ አይነቱ ክህሎት ወደፊት ስራ በማጣት የሚቸገሩ ወጣቶችን ቁጥር ከመቀነስ ባሻገር አዳዲስ የስራ ዘርፎችን ለመ መፍጠር እንደሚያስችል የሚገልጹት አቶ ጸጋዬ ተቋማቸው የኮዲንግ ትምህርትን በኢትዮጵያ የትምህርት ስርዓት ውስጥ ተካቶ ከአንደኛ ደረጃ ጀምሮ እስከ ዩኒቨርሲቲዎች ድረስ እንደ አንድ የትምህርት አይነት እንዲሰጥ ለማድረግ ጥረት መጀመሩን ይገልጻሉ። ይሄ ኮዲንግ ፕሮግራም ግን በአገሪቱ ውስጥ እንደ ማንኛውም ትምህርት በካሪኩለም ውስጥ እንዲጠቃለን እንፈልጋለን። በተለይ በፐብሊክ ስኩሉ ላይ ሁሉም ተማሪዎች ኤቭሪ ስቱደንት መስት ላርን ኮዲንግ በኢትዮጵያም ደረጃ በትምህርት ዘርፍ የተሰማሩ የፖሊሲ ሜከሮች ይህንን ሀሳብ በመውሰድ ምናልባት ወደፊት ይህንን ትምህርት ለማንኛውም ለሁሉም ተማሪዎች እንዲማሩ እና ትምህርቱን አግኝተው እንዲሰለጥኑ የእኛም ድጋፍ እዚህ ላይ እንዳለ እና ለዚህም አድቮኬት እንደምናደርግ እንዲገለጽልኝ ይፈልጋለሁ። ሳሙኤል እና ናሆም የሰሩት የኤቲኤም ማሽን ወደፊት ለሚያስቡት የሙያ ዘርፍ መነሻቸው ነው። ሳሙኤል ሶፍትዌር ኢንጂነሪንግ ተምሮ፣ ናሆም ደግሞ ኤሮስፔስ አጥንቶ ሀገራዊ ችግሮችን መቅረፍ የሚችሉ የፈጠራ ስራዎችን መስራት ህልማቸው ነው። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። አድማጮቻችን ከኛ ጋር ስለነበራችሁ ቆይታ እናመሰግናለን የእሁድ ምሽት ነሐሴ 22 2014 ዓ ም መሰናዶ እዚህ ላይ ተጠናቀቀ ኤደን ገረመው መርሃ ግብሩን የመራው ኤልያስ አስማረ በቅንብሩ ጽዮን ግርማ በምሽቱ አዘጋጅነት አብረናችሁ ቆይተናል ሰላም ጤና ስጥልኝ ደህና አደሩ